موسيقى <applause> okay, لا ما በሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን አስተባባሪነት የተዘጋጀው ሁለተኛው የእግር ጉዞ ቅዳሜ ፌብርዋሪ 24 ቀን ተካሄደ። ወንድማማችነት ፍቅር፣ ህብረትና አንድነትን ዓላማው ያደረገ የማይተዋወቁ ይበልጥ እንዲቀራረቡና እንዲተዋወቁ ያስበ ለሁለተኛ ጊዜ የተዘጋጀው የእግር ጉዞ በኢትዮጵያን ኦርቶዶክስ ቤተ ክርስቲያን በሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን አስተባባሪነት በድምቀት ተካሂዷል። በስፖርታዊ እንቅስቃሴ ጤና ሰላምና ወንድማማችነትን መርሁ ያደረገ የ12 ኪሎ ሜትር የእግር ጉዞ ፕሮግራም ሀሳብ አመንጪ መልአከ ፀሐይ ቆሞስ አባ ገብረስላሴ ጎበና፣ የሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪና የሰሜን አፍሪካ ሀገረ ስብከት ስራ አስኪያጅ፣ ከሀገር ርቀው የሚኖሩ ወገኖቻችን ስፖርታዊ እንቅስቃሴ በማድረግ ለማቀራረብ፣ ለማስተዋወቅ፣ ጓደኝነት እንዲመሰርቱ ለማስቻል ከመንፈሳዊ ህይወት ባሻገር በጎ ነገርን ለማበረታታት ዝግጅቱ መዘጋጀቱን ነግረውናል። በስማ በወልዶ መንፈስ ቅዱስ አህዶ አምላክ አሜን። በሰላም አሳድሮ በሰላም አስረፍዶ ለዚህ ሰዓት ያደረሰን አምላካችን ጋር የተመሰገነ ይሁን። አንተም ደግሞ ይህንን በዚህ ሀገር የሚኖረውን ማህበረሰብ ኮሚኒቲውን ለማበረታታት እናንተ ሁልጊዜ የምታደርጉት ጥረት በጣም ሁላችንም አድናቂዎች ነን። እናመሰግናለን። እግዚአብሔር በአገልግሎታችሁ ሁሉ ይባርካችሁ። ይህንን ጉዳይ ለማየት እና ክንዋኔውንም ለማህበረሰቡ ለማድረስ እዚህ ድረስ ፕሮግራም አድርጋችሁ ስለመጣችሁ አመሰግናለሁኝ። እንግዲህ በጠየቅከው ጥያቄ መሰረት ይሄ ወኩ ቤተ ክርስቲያናችን የሜልበር እንደብረገነት ቅዱስ ሚካኤል ቤተ ክርስቲያን በአመት አንድ ጊዜ ይህን ወቅት ታደርጋለች። አምና የመጀመሪያ ጊዜ አድርገናል። በጣም ብዙ ህዝብ ነበረ። ዘንድሮ የተለያዩ አክቲቪቲዎች አሉ በከተማችን ዛሬ። እንዲሁም እለቱ ገጠመ እለቱ ገጥሞ የካቲት ኪዳነ ምሕረትም የምትከበርበት በዓል ነው። ዛሬ በከተማችን ኪዳነ ምሕረት ቤተክርስቲያን አሉ። አብዛኞቹም የመናን ወደዛ ሄደዋል። እስካሁን አገልግሎቱ አላለቀም። እንዲሁም በከተማችን ደግሞ በደብረ ሰላም መድኃኔዓለም ቤተክርስቲያን ደግሞ ልጆቻችን ቅዱስ ጋብቻቸውን ይመሰርታሉ። እዛ አርፍደነ የመጣነ አብዛኛው ህዝባችን እዚያ ነው። ግን እንዳየው አሁንም እግዚአብሔር ይመስገን ደስ የሚል እናቶችም፣ ወንድሞችም፣ አባቶችም፣ መዘምራንም ህጻናትም ተሰብስበዋል እና ቤተ ክርስቲያናችን የሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን ይህን ወቅት ስታስብ በዚህ በሁለተኛ አገር በአውስትራሊያ ከኢትዮጵያ በጣም ሩቅ አገር ነው፣ እንደምታውቀው። በዚህ ሩቅ አገር የሚኖረውን ማህበረሰባችንን ኮሚኒቲውን ለማቀራረብ ነው። ለማቀራረብ የተራራቀው የሚቀራረብበት ይሆናል። የማይተዋወቁ ይተዋወቅበታል። ከሰው ሩቆ የሚኖረው ከኮሚኒቲው ሩቆ የሚኖረው ይህን ምክንያት አድርጎ ጓደኛ ይፈጥራል። በጓደኛው አማካይነት ወደ ማህበረሰቡ ይገባል። ወደ ቤተ ክርስቲያንም ይቀርባል፣ ወደ አምላኩም ይቀርባል፣ ወደ ማህበረሰቡ ይቀርባል። ማህበራዊ ኑሮውን ይረዳዳል፣ ይተጋገዛል በማለት የመጀመሪያው ሰውን ለማስተዋወቅ ነው፣ ኢትዮጵያውያንን ለማቀራረብ ኢትዮጵያውያንን በሀዘንም በደስታም በሰርግም በማንኛውም ማህበራዊ ኑሮ የበለጠ እንዲገናኙ ለማድረግ ቤተ ክርስቲያኗ ይህን ብናደርግ ይህን ብንጠቀም በማለት ነው። ሁለተኛው ደግሞ ያው መቼስ እንቅስቃሴ ለጤንነት ጥሩ ነው እና ቤተ ክርስቲያን ለልጆቿ በመንፈሳዊም በስጋዊም በስነ አይምሮዊም በመንፈሳዊ አስተሳሰብም አመለካከትም በጤንነታቸውም የተሳካ ሙሉ ጤንነት እንዲኖራቸው ታለማምዳለች። በጎውን ነገር ታበረታታለች ቤተ ክርስቲያን። ስለዚህ ወክ ብናደርግ፣ የተወሰነ ስፔስ ብንንቀሳቀስ ጤንነታችንን እንጠብቃለን፣ ትውቃችን እናዳብርበታለን፣ ሀሳብ ለሀሳብ እንለዋወጣለን። ሰዎችም አንዱ ከአንዱ ሲወያይ ጭንቀቱ ይቀለዋል፣ ጭንቀቱ ይቀለዋል። ሲተነፍስ ሐኪም እኮ መጀመሪያ ተንፍስ ነው የሚለው፣ መድኃኒት ከማዘዙ በፊት ተንፍስ ነው የሚለው እና እርስ በርሱ ለማገናኘት ነው። አሁን እኔ ዛሬ አንተን አገኘሁ ይሁን ዛሬ አሁን ይሄው ባይኖር እኮ አንተና እኔ አንገናኝም፣ እና ይህን የመሰለ በጣም ጠቃሚ የሆነ ለኮሚኒቲው ለማህበረሰቡ ይጠቅማል ብለን ስላሰብነ በአጠቃላይ ህዝባችንን ለማስተዋወቅ ለማገናኘት ለማ ቀራረብ እንዲረዳዳ፣ እንዲመካከር፣ እንዲፋቀር፣ እንዲዋደድ አንዱ የአንዱን ሸክም፣ አንዱ የአንዱን ሐሳብ እንዲለዋወጥ፣ እንዲተጋገዝ ለማድረግ ነው። የሜልበርን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን አገልጋይና የእግር ጉዞ አስተባባሪ የሆኑት ዶክተር ተፈሪ በላይነ ለሰላም፣ ለፍቅር፣ ለአንድነት፣ ለወንድማማችነት የእግር ጉዞ እያደረጉ እርስ በርስ ለመተዋወቅ የሚያግዝ ዝግጅት ነው የተዘጋጀው ያሉን ሲሆን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን አዘጋጅ ቢሆንም በሜልበርን የሚኖሩ ኢትዮጵያውያን በሙሉ በዝግጅቱ ላይ እንደተካፈሉ ገልጸውልናል። ሕዝቡ በተቻለ መጠን ከቤቱ መጥቶ ጉዞውን ዝግጅቱን እያደረግን ነው። ወይዘሮም ጥሩ ይመስላል። ሕዝቡም በጥሩ ሞራል ያለው እና አንዱ ትልቁ ዓላማው ሰው እንዲተዋወቅ እንዲግባባ ማለት ነው። የተወሰነ የሚተዋወቅ ሰው ይኖራል ግን ሌላውንም ሰው ቤተክርስቲያን ስንመጣ ብዙ ጊዜ ያው አስቀድሰን እንሄዳለን እና ብዙ የመገናኘት እድሎ የለም። በዚህ ሁኔታ ግን እንደምታየው ሰው የተለያየ ቦታ ሆኖ ይጫወታል፣ ይተዋወቃል። ከዛ ደግሞ ስንሄድ እንደዚሁ ሞር እየተጫወትን እየተነጋገርን እንሄዳለን። ቀደም ባለው ኢንተርቪው እንደጠቀስኩት ከመንፈሳዊ ጥቅሙ ባሻገር አንዳንድ ሰው ስራ የማግኘትም እድል ይኖረዋል። ማለት እየተነጋገረ ስራ እፈልጋለሁ እንደዚህ እያለ ማለት ነው እና ለሰላም ለፍቅር ለአንድነት ለመተዋወቅ ነው። ተጨማሪ ደግሞ እንግዲህ ስንወጣ ያው ቲሸርት ሁላችን ማርገናል፣ አንተ ማርገሃል እንደምታየው እና የቤተክርስቲያናችንን ቪዚቢሊቲ ለመጨመር እዚህ አካባቢ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መኖሩን ለመግለጽና መገገል የሚፈልጉ መጥተው ስለ ቤተክርስቲያናችን ማወቅ መጠየቅ የሚፈልጉ ሰዎች መጥተው ያንን ነገር ማድረግ እንዲችሉ ያንን የቤተክርስቲያናችን አጉልቶ ለማውጣት ነው እና እነዚህን አበይት መርሆች ይዘን ነው እየተንቀሳቀስን ያለ ነው። የእግር ጉዞ ለአብሮነት፣ ለጤና፣ ለሰላም፣ እርስ በርስ ግንኙነትን ለማጠንከር ዓላማውን ያደረገው ዝግጅት ላይ ያገኘ ናቸው። የፕሮግራሙ አዘጋጅ ኮሚቴ ከሆኑት መካከል ሊቀትጉሃን ገብረ መድኅንና መጋቢ ጥበብ ገብረ እግዚአብሔር ባዩን ስለ ዝግጅቱ ጠይቀናቸዋል። በዛሬው ዕለት አሁን እንደምታየው ፕሮግራሙ እየተካሄደ ነው ያለው። ምእመናንም በሰፊው መጥተዋል። ይሄ እንግዲህ አባታችን ክቡር መልአከ ጸሐይ አባ ገብረስላሴ የደብራችን አስተዳዳሪ ያለፈው ዓመት ነው የጀመሩት። በጥሩ መንፈስ እየተካሄደ የነበረ ነው። ዘንድሮም በዚሁ መንፈስ እየተካሄደ ነው ያለው። ምናልባት ካለፈው ትንሽ ቀነስ ያለ ሕዝብ አለ። እንደሚታወቀው አባታችን አስቀድመው እንደገለጡት በደብረ ሰላም መድኃኔዓለም ቤተክርስቲያን ሰርግም፣ የተለያዩ ፕሮግራሞችም ስላሉ ትንሽ ቀነስ ያለ ይመስላል። ግን እጅግ ጥሩ ነው። ለማንኛውም ግን ማህበረሰቡ ወይንም እሚመኑ ጤናውን ለመጠበቅ፣ እርስ በርስ ለመተዋወቅ፣ ለመረዳዳት፣ ለመተጋገዝ፣ ችግራችንንም እርስ በርስ ለመነጋገር፣ ወክ ደግሞ ለጤና ጥሩ እንደመሆኑ መጠን ያንን በማሰብ በደብረገነት ቅዱስ ሚካኤል ቤተክርስቲያን እየተካሄደ ነው ያለው። በጥሩ መንፈስ ነው እየተካሄደ ያለው እንደምታየው። ስለዚህ ልዩ ነው። በጣም ደስተኛ ነን። እንግዲህ እንዳስተባባሪ የምለው ይህንን ነው። የደብራችን ደብረገነት ቅዱስ ሚካኤል ቤተክርስቲያን ይህንን የእግር ጉዞ ማዘጋጀት ከጀመረ ሁለተኛ አመቱ ነው። ይሄኛ ሁለተኛ አመቱ ነው። በሁለት አመቱ ውስጥ በተደረጉት እንቅስቃሴዎች ያው እንደምታየው እንግዲህ አእምሮ ደምቆ፣ ህዝቡ ተሰብስቦ ወኩን እያደረገ ነው ያለው። ይሄ የሚያሳየው ህዝቡ ምን ያህል መርሃ ግብሩን እንደተቀበለውና እንደወደደው የሚያሳ የሚያሳይ ነው። እኔም ከተሳተፍኩ ሁለተኛ ጊዜ ነው። ደስ ብሎኝ እየተሳተፍኩ ነው ያለሁት። የማላቃቸውን ያላየኋቸውን ከዚህ ቀደም ኢትዮጵያውያንን አግኝቼ እየተወያየሁ እያወራን የልብ የልባችን እየተጫወትን ወካችንም እያደረግን ቤተ ክርስቲያናችንንም እያሰብን እንደምታየው የቤተ ክርስቲያናችንን የሚገልጽ አርማ ያለበት ቲሸርት ለብሰናል። የሚያዩም በውጭም በውስጥም ያሉ የሚያዩ ምን እንደሆነ እኛነታችንን የምናሳይበት አንዱ መንገድ ስለሆነ ለኮሚኒቲያችን ትልቅ አስተዋጽኦ ያደርጋል ብለን እናስባለን። ያው እንደምታውቀው እንግዲህ የሜልበርን ደብረገነት ቅዱስ ሚካኤል ቤተክርስቲያን በቪክቶሪያ ካሉት ቤተክርስቲያኖች መካከል አንዱ ነው። በፍጥነት በእድገትም ከሚታወቁት ቤተክርስቲያኖች መካከል አንዱ ነው። ይሄ እንቅስቃሴ መኖሩ አጠቃላይ በቪክቶሪያ ያለውን ኢትዮጵያዊ ለማሰባሰብ ትልቅ አስተዋጽኦ እያደረገ ነው እና በዚህ ደስተኞች ነን። ኤስቢኤስም ሁልጊዜ ለኮሚኒቲያችን የምታደርጉት አስተዋጽኦ ትልቅ ነው እና ብዙ ነገር በኤስቢኤስ እንሰማለን፣ እንከታተላለን፣ እናዳምጣለን ና ይሄ መርሃ ግብር እውነት ለኮሚኒቲያችን ስለሚጠቅም እናንተንም በርቱ እንላለን። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።